ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ግንቦት 14 2012 ዓ ም ዝግጅታችን ጀመረ። የኮሮና ቫይረስ ስርጭትን ለመከላከል ከሚደረገው ጥረት መዘናጋት እንደማይገባ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ተቀዳሚ ሙፍቲ ሀጂ ኡመር እድሪስ አሳሰቡ። ሌይድ ሶላት ወጥቶ መስጌድ አይፈቀድም። የመንግስትም እምነት ይኸው ነው፣ የእኛም እምነት ይኸው ነው። ምክንያቱ መንግስት ያወጀውን አዋጅ አልሻርም አላነሳም። ሁለተኛ በሽታው እየተስፋፋ እየጨመረ እንጂ ወደ ኋላ አልሄደም። የጤና ሚኒስቴር ሚኒስትር ሊያ ታደሰም የሚሉት አላቸው። እንግዲህ በዚህ በዓል ወቅት በዓሉ በጋራ በደስታ የሚከበር ሆኖ በአጠቃላይ የተለያዩ ግብይቶችም በዓሉን ለማድመቅ የሚደረጉ ይኖራሉ። ስለዚህ ልክ በጾም ወር ስናደርጋቸው የነበሩትን ጥንቃቄዎች አሁንም ይበልጥ አጠናክረን ማድረግ ይኖርበት። ሙሉ ዘገባ በአብይ ርዕስ እንመለስበታለን። ጤና ይስጥልኝ እንደምናመሻችሁ፣ ክቡራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአህዱ ራዲዮ 943 ላይ በቀጥታ ማዳመጥ ትችላላችሁ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምናመሻችሁ፣ አድማጮቻችን ዜናውን ማንብላችሁ አዳነች ሳየነኝ። ኢትዮጵያ ውስጥ ባለፉት 24 ሰዓታት ለ3645 ሰዎች የላቦራቶሪ ምርመራ ተደርጎ 30 ሰዎች የኮሮና ቫይረስ እንደተገኘባቸውና ሁሉም ኢትዮጵያውያን መሆናቸውን የሀገሪቱ የጤና ጥበቃ ሚኒስቴር አስታውቋል። 26 ወንዶችና አራት ሴቶች ሲሆኑ ከ15 እስከ 60 ዓመት ዕድሜ የሚገኙ ናቸው ተብሏል። ቫይረሱ ከተገኘባቸው መካከል 18 ከአዲስ አበባ፣ 3 ከአፋር፣ አራት ከኦሮሚያ እና ሶስት ከትግራይ ክልሎች ሲሆኑ ሁለት የድንበር ተሻጋሪ አሽከርካሪዎች ናቸው። ከነዚህ ውስጥ ዘጠኙ የውጭ ሀገር የጉዞ ታሪክ ያላቸው ሲሆኑ፣ 17 ሰዎች በቫይረሱ ከተያዘ ሰው ጋር ግንኙነት ያላቸው፣ አራቱ ደግሞ የውጭ ሀገር የጉዞ ታሪክም ሆነ በቫይረሱ ከተያዙ ሰዎች ጋር ንክኪ የሌላቸው ናቸው ሲል የጤናው ሚኒስቴር ዛሬ ቀትር ላይ በፌስቡክ ገጹ አስታውቋል። በዛሬ ሁለት አምስት ሰዎች ከቫይረሱ ያገገሙ ሲሆን ከቫይረሱ ያገገሙ ሰዎች ቁጥር 128 ደርሷል። በአሁኑ ሰዓትም 294 ሰዎች በለይቶ ማቆያ ውስጥ ሕክምና እያገኙ መሆናቸው ተገልጿል። በሐረሬ ክልል የኮሮና ቫይረስ ከተገኘባቸው ሰዎች ጋር ምንም አይነት ንክኪም ሆነ የጉዞ ታሪክ የሌለው አንድ ነዋሪ የኮሮና ቫይረስ ተገኝቶበታል። ይህም የኮሮና ቫይረስ በሽታ ከጋምቤላ ክልል በስተቀር በሁሉም ክልሎች ላይ መኖሩን ያሳወቀ ሆኗል። የሐረሬ ክልል ነዋሪዎች ራሳቸውን እንዲጠብቁ ጥሪ አቅርቧል። አዲስ ቸኮል ዝርዝር ዘገባውን ያሰማናል። በሐረሪ ክልል የህዝብ ግንኙነትና ጤና ኮሚኒኬሽን ዳይሬክተር አቶ ሬድዋን ማህመድ ለቪኦኤ እንደገለጹት በንግድ ስራ ላይ የተሰማራና የውጭ ጉዞ ታሪክም ሆነ ቫይረሱ ካለባቸው ሰዎች ጋር ንክክ የሌለው ግለሰብ ትላንት አመሻሹ ላይ የኮሮና ቫይረስ ተገኝቶበታል ብለዋል። ከግለሰቡ ጋር ንክክ የነበራቸው 15 ሰዎች ወደ ለይቶ ማቆያ የገቡ ሲሆን ሌሎች ተጨማሪ ሰዎችም እየተፈለጉ ናቸው ብለዋል አቶ ሬድዋን እስከ ትላንትና ሁለት ድረስ ከጋምቤላ ክልል ጋር የኮሮና ቫይረስ ያልተገኘበት ብቸኛዎቹ ክልሎች ሲባል የነበረው የሐረሪ ክልል ቫይረሱ ያለበት ሰው መገኘቱን ተከትሎ በበርካታ ነዋሪዎች ዘንድ ድንጋጤ መፍጠሩን በስልክ ያነጋገርናቸው ነዋሪዎች ገልጸውልናል። ሆኖም መደናገጥ ሳያስፈልግ አስፈላጊውን ጥንቃቄ በማድረግ ችግሩን መሻገር እንችላለን ሲሉ ዳይሬክተሩ ይመክራሉ። አቶ ሬድዋን በነገ ዕለት የሚከበረው ኢድ አልፈጥር በዓል ህብረተሰቡ አስፈላጊውን ጥንቃቄ በማድረግ እንዲያከብር ጠይቀዋል። የጤና ሚኒስቴር ዛሬ ባወጣው መረጃ መሠረት እስከ ዛሬ ሁለት ድረስ በኢትዮጵያ የኮሮና ቫይረስ የተገኘባቸው ቁጥር 429 ደርሷል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ኬንያ ለኮቪድ-19 የአካባቢ መድኃኒት ለማግኘት ጥረት እያደረገች ነው። ኮሮና ቫይረስን ለመከላከል የሚያስችል ክትባትና መድኃኒት ለማግኘት በዓለም ደረጃ ጥረት በሚደረግበት በአሁኑ ወቅት ኬንያም እየሰራች ነው። ኬንያ ውስጥ መድኃኒቱን ለማግኘት ይቻል እንደሆነ ለማወቅ የሚካሄደውን ጥናት የሚመሩት ዶክተር ፌስቱስ ቶሎ የኬንያ የጥናት ተቋም ኃላፊ ናቸው። ዘዱፔክስ የተባለ ከአምስት ዓመታት በፊት በኬንያ ተመራማሪዎች የተገኘ በእፅዋት ላይ የተመሠረተ መድኃኒት የኮቪድ-19 በሽተኞችን ለመፈወስ ይችል እንደሆነ የኬንያ ሳይንቲስቶች እያጠኑ መሆናቸው ተዘግቧል። የምርምር ቡድናቸው እስካሁን ባለው ጊዜ መድኃኒቱ ይሰራ እንደሆነ እርግጠኛ ለመሆን እንዳልቻለና ገና ጥናት እያደረገ መሆኑን ኃላፊው ቶሎ መግለጻቸው ታውቋል። ታንዛኒያ ውስጥ የኮሮና ቫይረስ በሽታን ለማዳን የሚችሉ እፅዋት አሉ የሚሉ ወገኖች ተበራክተዋል። አንዳንድ ባለሥልጣኖችም ተቀብለውታል። የሕክምና ጠበብት ግን በሳይንሳዊ ጥናት እስከሚረጋገጥበት ጊዜ ድረስ ማንኛውንም አይነት መድኃኒት የተባለ ነገር መውሰድ አያስፈልግም በማለት አስጠንቅቀዋል። ማንኛውም አይነት ኮሮና ቫይረስን ያድናል የተባለ መድኃኒት ፈዋሽነቱን ለማረጋገጥ ሲባል ጥብቅ የሆነ ጥናትና ፍተሻ ማድረግ ያስፈልጋል ሲሉ ባለሥልጣኖች አስገንዝበዋል። ቢያንስ ዘጠና ስምንት ሰዎችን ያሳፈረ አይሮፕላን ዛሬ በፓኪስታን ትልቋ ከተማ ካራቼ ላይ ከመድረሱ ጥቂት ደቂቃዎች በፊት ሕዝብ በሚበዛበት አካባቢ ላይ ተከስክሶ ብዙ ሕንፃዎች እንዳወደመ ታውቋል ከፍተኛ የጭስና የአቧራት ጥቅጥቅ ኃይለኛ ሙቀት ባለበት ሁኔታ ላይ የአይሮፕላኑ ቃጠሎ ሙቀት ታክሎበት የመድን ተግባሩን እንዳከበደ ተዘግቧል። አይሮፕላኑ እንደወደቀ በርካታ ሲቪሎችና ወታደራዊ አገልግሎቶች በቦታው እንደደረሱ ተገልጿል። መንግስታዊ ያልሆኑ አገልግሎቶች፣ አምቡላንሶች የተጎዱትን ሲወስዱ ታይቷል። የፓኪስታን ዓለም አቀፍ አየር መንገድ አይሮፕላኑ ከላሆሩ ወደ ካራቺ በር እንደነበር ታውቋል። አይሮፕላኑ የተቀሰቀሰበት ምክንያት እየተጠና መሆኑ ተገልጿል። ዩናይትድ ስቴትስ ውስጥ የኮሮና ቫይረስን ለመከላከል የተደነገገውን የመንቀሳቀስ እገዳ ጊዜው ሳይደርስ ማንሳት አንደምታ ሊኖረው ይችላል በማለት ሐኪሞች ቢያስጠነቅቁም የሀገሪቱ ፕሬዚደንት ዶናልድ ትራምፕ የመንቀሳቀስ ገደቡን ለማንሳት እየገፉ ነው። እሳቸውን የማያስደስት ግምገማ የሚያቀርቡት የሳይንስ ጠቢባንን ሲዘልፉ ቆይተዋል። ትራምፕ ሳይንቲስቶች ያቀረቡትን ጥናት አለመቀበል ብቻ ሳይሆን በኮሮና ቫይረስ ምክንያት የተደነገጉትን ገደቦች ለማንሳት የሚደረገውን ጥረት ለማሰናከል ያቀረቡት ጥናት ነው በማለት በያዝነው ሳምንት ሁለት ጊዜ ጠቢባኑን ነቅፈዋል። ያቀረቡት ማስረጃ ግን የለም። የአሜሪካ ድምፅን ጨምሮ አምስት የዩናይትድ ስቴትስ ሲቪል ዓለም አቀፍ የዜና ማሰራጫ አውታሮችን ለሚመራው የመንግስቱ የሚዲያ ኤጀንሲ ዋና ስራ አስፈጻሚነት የተጣጩት የማይክል ፓክ ሹመት የህግ መወሰኛ ምክር ቤቱን የውጭ ጉዳዮች ኮሚቴ ሁንታ አግኝቷል። የምክር ቤት ሪፖርተራችን ካትሪን ጂፕሰን ያጠናቀረችው ዘገባ ለሰለሞን አባተ ያቀርበዋል። የዩናይትድ ስቴትስ ዓለም አቀፍ ሚዲያ ኤጀንሲ ዩኤስኤጂኤም በበላይነት የሚያስተዳድራቸው ዓለም አቀፍ ሲቪል የስርጭት መረቦች ቪኦኤ፣ ራዲዮ ሊበርቲ ተብሎ የሚታወቀው ነጻይቱ አውሮፓ ራዲዮ፣ የኩባ ብሮድካስቲንግ ቢሮ፣ ነጻ እስያ እንዲሁም በአረብኛ የሚያሰራጩትን አልሁራ ቴሌቪዥን እና ራዲዮ ሳዋን ያቀፈውን የመካከለኛው ምስራቅ የስርጭት መረቦችን ነው። የኮሚቴው የትናንት ውሳኔ ያለፈው አስራ ሁለት ለአስር በሆነ የፓርቲ ወገን በለየ ድምጽ ሲሆን በሴኔቱ ውስጥ አብላጫ መቀመጫ ያላቸውና ኮሚቴውንም የሚቆጣጠሩት ሪፐብሊካን አባላት የይሁንታ ድምፅ ሲሰጡ፣ ዴሞክራቶቹ ተቃውመዋል። የዘጋቢ ፊልሞች ሰሪ የሆኑት ማይክል ፓክ የሹመት ጉዳይ ሁለት ዓመት ለሚሆን ጊዜ ሲጓተት የቆየ ሲሆን ከምክንያቶቹ አንዱም በግል ስራቸው ውስጥ ራሳቸውን ያለ አግባብ ጠቅመዋል የሚል ክስ አለባቸው በሚል ዴሞክራቶቹ ሴናተሮች ያነሱት ስጋት እንደሆነ ተገልጿል። ባለፈው ሳምንትም የዋሽንግተን ዲሲ ዋና አቃቤ ሕግ ቢሮ ፓክ ፐብሊክ ሚዲያ ላብ ከሚባለው የተቋቋመው ለትርፍ ያልሆነ ድርጅት ገንዘብ ሕጋዊ ባልሆነ መንገድ አውጥተው ለንግዳቸው አውለው እንደሆነ እፈትሻለሁ በሚል ምርመራ በመክፈቱ ኮሚቴው ሊሰጥ የነበረው ድምፅ ተላልፏል። ያንን መሸጋገር ተከትሎ ዋይት ሀውስ ተቃውሞ ያሰማ ሲሆን ፕሬዚደንት ትራምፕ ፓክን እንደሚደግፉ ተናግረዋል። የትናንቱም ድምፅ ከመሰጠቱ በፊት የዋሽንግተን ዲሲው አቃቤ ሕግ ምርመራውን እስኪጨርስ የፓክ ሹመት ጉዳይ እንዲሸጋገር ዴሞክራቶቹ ሴኔተሮች ያደረጓቸው በርካታ ጥረቶች ከሽፈዋል። የኮሚቴው ሊቀመንበር ጂም ራይሽ ግን የሀገሪቱ ጠቅላይ አቃቤ ሕግ መስሪያ ቤት ሂደቱ እንዲዘገይ ቢጠይቅ ኖሮ ያዘገዩት እንደነበር ጠቁመው ያ ግን አለመሆኑን ተናግረዋል። የሚስተር ፓክ ቃል አቀባይ ለተባለው ሁሉ መልስ እንዲሰጡ ቪኦኤ ጥያቄ አቅርቧል። የእጩቸው ሹመት ለሁለት ዓመታት መጓተቱ እንዳበሳጫቸው ፕሬዝደንት ትራምፕ ሰሞኑን ተናግረው ነበር። ሚስተር ፓክ ሹመታቸው ቢጸድቅ ቪኦኤን ጨምሮ ነጻና ሚዛናዊ ዘገባዎችን እንዲሰሩ ሕግ በሚያዛቸው ሌሎቹም የዩኤስኤጂኤም የስርጭት ተቋማት ላይ የፖለቲካ ጫና ያሳድሩ እንደሆነ ባለፈው መስከረም በኮሚቴው ፊት ተጠይቀው ነበር። ፓክ ሲመልሱ፣ መላው ኤጀንሲ በሪፖርተሮቹ ነጻነት ላይ የተመሰረተ ነው። ዜናዎችን እንዴት መስራት እንዳለባቸውና ምን ማለት እንዳለባቸው በማንም የፖለቲካ ጫና አይነገራቸውም። ያለዚያ መተማመን ኤጀንሲው ሙሉ በሙሉ ውድቅ የሚሆን ይመስለኛል ብለዋል። ህንድ በዛሬው በ24 ሰዓታት ውስጥ ከምን ጊዜም የበዛ የኮቪድ-19 በሽተኞች ቁጥር እንደገጠማት የሀገሪቱ የጤና ጥበቃ ሚኒስቴር አስታውቋል። በሽተኞቹ 6088 ይሆናሉ። 148 ሰዎች ደግሞ ከትላንት ሐሙስ ጠዋት አንስቶ እስከ ዛሬ ባለው ጊዜ ውስጥ ሞተዋል። በሀገሪቱ ከአንድ ሚሊዮን በላይ የኮሮና ቫይረስ በሽተኞች እንዳሉ ታውቋል። ብሪታንያ የኮሮና ቫይረስን ለመከላከል በምታደርገው ጥረት ከውጭ ወደ ሀገሪቱ የሚገቡት ሁሉ ዜጎችም ጭምር ለ14 ቀናት ያህል ራሳቸውን እንዲያገሉ አዛለች። ዓለም አቀፍ ተጓዦች የሚያርፉበትን አድራሻ ማሳወቅ ይጠበቅባቸዋል። ክትትልም ይደረግባቸዋል። መመሪያውን ከጣሱ ይቀጣሉ ተብለዋል። የሰሜን አይርላንድ ጉዳይ ሚኒስትር ብራንደን ሊውስ አዲሱ ፕሮቶኮል በመጪው ወር ይጀመራል ብለዋል። ስለ ኮሮና ቫይረስ ጉዳይ የሚከታተለው የጆንስ ሆፕኪንስ ማዕከል ባስታወቀው መሠረት በዓለም ደረጃ ከአምስት ሚሊዮን በላይ የኮቪድ-19 በሽተኞች አሉ። የሞቱት ደግሞ ከ3330 በላይ ይሆናሉ። ዩናይትድ ስቴትስ በኮሮና ቫይረስ በሚያዙትና በሚመቱት ሰዎች ብዛት ከዓለም ቀዳሚ ቦታ መያዟ ቀጥሏል። ሀገሪቱ በኮሮና ቫይረስ የተያዙት ሰዎች ብዛት ከ1.5 ሚሊዮን በላይ ደርሷል። ወደ 95000 የሚጠጉት ደግሞ ሞተዋል። ሩሲያ ደግሞ በኮሮና ቫይረስ በሽተኞች ብዛት ከዩናይትድ ስቴትስ ቀጥላ ከዓለም ሁለተኛዋ ሆናለች። ከ317000 በላይ የኮሮና ቫይረስ በሽተኞች እንዳሏት ታውቋል። ብራዚል ውስጥ ከ310000 በላይ የኮቪድ-19 በሽተኞች አሉ። ከዓለም ሶስተኛ ያደርጋታል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በኮሮና ቫይረስ ያለቁ አሜሪካውያንን ለማሰብ በፌዴራል ህንፃዎችና መታሰቢያዎች ያሉት ባንዲራዎች ሁሉ ለሶስት ቀናት ያህል ዝቅ ብለው እንዲሰቀሉ አዘዋል። ፕሬዚዳንቱ ትላንት ይህን ያስታወቁት በትዊተር ገጻቸው ሲሆን በመጪው ሰኞ ዝቅ የሚደረጉት ባንዲራዎች ለሀገሪቱ ህይወታቸውን የሰጡት ወንዶችና ሴቶች ወታደሮችን ለማክበርም ጭምር ነው ብለዋል። ፕሬዚዳንቱ ዩናይትድ ስቴትስ ውስጥ መጪ የመታሰቢያ ብሔራዊ በዓል ቀን ነው። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። አሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ፣ በ25 ሜትር ባንድ በ12040 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎሆርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ግንቦት 14 2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ አትቪ አማሪክ እንዲሁም በአህዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። 1441ኛው የኢዳል ፈጥር በዓል ዛሬ ምሽት ጨረቃ ከታየች ነገ ካልሆነ ደግሞ ከነገ በስቲያ እንደሚከበር የገለጸው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ህዝበ ሙስሊም የኢድ ሰላትን በየቤቱ መስገድ እንዳለበት አሳስበዋል። የኮሮና ቫይረስ ስርጭትን ለመከላከል ከሚደረገው ጥረት መዘናጋት እንደማይገባ የምክር ቤቱ ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ጠንከር አድርገው ማሳሰቢያ ሰጥተዋል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ደግሞ ይህንኑ የኢድ አልፈጥር በዓል ምክንያት በማድረግ ሶሪያውያን ስደተኞችን ጎብኝተዋል። በኢትዮጵያ የሚገኙ ሶሪያውያን ስደተኞች የረመዳንን ማብቂያ በክብር ማሳለፍ ይገባቸዋል ብለዋል ጠቅላይ ሚኒስትሩ። የአዲስ አበባዋ ዘጋቢያችን ፀሐይ ዳምጠው ዝርዝር ዘገባውን ታስደምጠናለች። 1441ኛው የኢድ አልፈጥር በዓል ዛሬ ምሽት ጨረቃ ከታየች ነገ ካልሆኔ ግን ከነገ በስቲያ እንደሚከበር ነው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ያስታወቀው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ለምእመናን የእንኳን አደረሳችሁ መልእክት አስተላልፏል። የዘንድሮ ረመዳን ሁለት የተለያዩ ነገሮች የተስተናገደበት በመሆኑ ለየት እንደምልም ተናግሯል ሁለት ጎን ያለው ረመዳን ነው። እንዳንዘያየር፣ እንዳንቀራረብ ያደረገ እንደዚህ ያለ አደገኛ በሽታ ተከስቶ አለማትን ያንቀጠቀጠ ወንድ ሴት ሳይል ሀብታም ድሀ እንዳለ በሽታ መጥቶ መስጊዶች ተዘግተዋል፣ ቤተ ክርስቲያናት እንዲዘጋ ያደረገ በሽታ የተከሰተበት ወራት ስለሆነ ይሄ አሳዛኝ እንደሆነ እንረዳለን። ሌላው አስገራሚውና አስደናቂው በረመዳን ወራት በመንግስት ጣቢያ እንግዲህ አውራዶች እየተላለፉ ዱዓዎች እየተላለፉ ዳዕዋዎች እየተላለፉ እንዲሁም ተወሱላት የምንላቸው ዱዓዎች አሉ። መሸይኾቻችን ያዘጋጇቸው እነሱ ሁላት ይተላለፉ ከርመዋል። ረመዳን በይ በኩል ስናየው በጣም ለሙስሊሙ የሚያስደስት ጸጋ ሆኖ እንመለከተዋለን። በመልእክታቸውም ህዝበ ሙስሊሙ የዘንድሮውን የኢድ በዓል ሲያከብር የኮሮና ቫይረስ የተከሰተበት ወቅት በመሆኑ በሽታው እንዳይሰራጭ ጥንቃቄ ማድረግ እንደሚኖርበት አመልክቷል። በመሆኑም ሁሉም የኢድ ሶላትን በየቤታቸው ሆነው እንዲሰግዱ አሳስበዋል። ዘንድሮ የምናደርገው የኢድ ሶላት በየቤታችን ነው። ዶአችንን ምናረገው ምናልባች አንዳንድ መስጊዶች እንዲሁ ተሀያ ባልበለጠ አስር ሰው አስራ አምስት ሰው በቀላል ምናልባች ሊሰግዱ ይቻላል የሚል እንዳለ መልእክት ተላልፏል። ፕሮግራሙን በተመለከተ በተወሰነ መስጊድ እንግዲህ ብሻው አንዋር ይሆን በሌላ ፕሮግራሙ ብቻ ይተላለፋል። ለኢድ ሶላት ወጡ መስጊድ አይፈቀድም። የመንግስትም እምነት ይኸው ነው፣ የእኛም እምነት ይኸው ነው። ምክንያቱ መንግስት ያወጀውን አዋጅ አልሻርም፣ አላነሳም። ሁለተኛ በሽታው እየተስፋፋ እየጨመረ እንጂ ወደ ኋላ አልሄደም። በዓሉ ሲከበር የተቸገሩትን በመርዳት በመተጋገዝ እና በመተዛዘን እንዲሁም አንድነትን በሚያጠናክር መልኩ መሆን ይኖርበታል ብለዋል። በዓሉን አስመልክቶ ዘካ የሚሰጡ ምዕመናንን በተመለከት ሲናገሩ የኮረና በሽታን ታሳቢ በማድረግ ከንክኪን ነጻ በሆነ መንገድ ሊሆን እንደሚገባ አሳስበዋል። የዘንድሮው የኢድ በዓል የሚከበረው መንግስት ለህዝብ ሙስሊሙ በአዲስ አበባ ዓለም አቀፍ መስጂድ እና እስላማዊ ማዕከል የመስሪያ ቦታ ባስረከበ ማግስት መሆን መሆኑንም ጠቅሷል። በዚህም በሙስሊሙ ማህበረሰብ ስም ለመንግስት ምስጋናቸውን አቅርቧል። የጤና ሚኒስትር ዶክተር ሊያ ታደሰ በበኩላቸው በተለይ በበዓል ወቅት እንቅስቃሴዎች ስለሚበዙ በማንኛውም ጊዜ የፊት ጭንብሎችን ማድረግና የእጅ ንጽህናን መጠበቅ እንደሚገባ መልእክት አስተላልፏል። እንግዲህ በዚህ በዓል ወቅት በዓሉ በጋራ በደስታ የሚከበር ሆነው በአጠቃላይ የተለያዩ ግብይቶችን በዓሉን ለማድመቅ የሚደረጉ ይኖራሉ። ስለዚህ ልክ በጾም ወር ስናደርጋቸው የነበሩትን ጥንቃቄዎች አሁንም ይበልጥ አጠናክረን ማድረግ ይኖራል ብናል በተለይ በግብይት ወቅት ያው ግብይት ማድረግ ይኖራል። ነገር ግን ሻጮችም ሆኑ ገዢዎች አስፈላጊውን ጥንቃቄ፣ የጽዳት እና መሳሪያዎችንም በማቅረብ በሚንቀሳቀሱበት ሰዓት ሁሉም ሰው ማስክ በማድረግ ርቀቱንም በመጠበቅ አስፈላጊውን ጥንቃቄ አድርጎ እንግዲህ በበዓሉ ወቅት ደግሞ ወደ ተለያዩ ቦታዎች በመሄድ ወይም በመሰባሰብ ሳይሆን በጀማ በመስገድም ሳይሆን በዚህ ሰዓት እንግዲህ በቤት ውስጥ በሚደረግ በዓል አብረውን ከሚኖሩ ቤተሰቦች ጋር ብቻ በጥንቃቄ ማክበር የግድ ያስፈልጋል። የኢትዮጵያ ጠቅላይ ሚኒስትር አብይ ደግሞ የረመዳን ጾም ከማብቃቱ በፊት መልካም የኢድ በዓል እንዲሆንላቸው ለመመኘት ዛሬ የሶሪያ ስደተኞችን ጎብኝተዋል። አስከፊ ግጭት ለማምለጥ መኖሪያቸውን ኢትዮጵያ ያደረጉት ሶሪያውያን የረመዳን ማብቂያ በክብር ማሳለፍ ይገባቸዋል ስሉ ጠቅላይ ሚኒስትሩ በፌስቡክ ገጻቸው አስፍረዋል። በጠቅላይ ሚኒስትሩ የተጎበኙት ወደ መቶ የሚጠጉ የሶሪያ ስደተኞች መሆናቸው ጽህፈት ቤታቸው አስታውቋል። ጠቅላይ ሚኒስትር አብይ አይምር በተጨማሪ በኮቪድ-19 ምክንያት ለችግር ለተጋለጡ ወገኖች ድጋፍ የሚያደርጉ ድርጅቶችና ግለሰቦች መጎብኘታቸውንም ጽህፈት ቤታቸው አመልክቷል። ለአሜሪካ ድምጽ ፀሐይ ዳምጦ ነኝ፣ ከአዲስ አበባ። ፀሐይ ዳምጠውን ለዘገባዋ እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የሶማሌ ክልላዊ መንግስት ምክር ቤት ለሁለት ቀናት ያካሄደውን ጉባኤ አጠናቋል። ምክር ቤቱ አስቀድሞ ከያዛቸው የሹመት የመንግስት ስራ አፈጻጸም ሪፖርትና አዋጆችን የማጽደቅ አጀንዳዎች ባሻገር የምክር ቤቱን ስብሰባ ረግጠው ወጥተው መስታወት በመሰባበር ጸጥታ ለማደፍረስ ሞክረዋል በሙስናም ይፈለጋሉ ያላቸውን አስራ ሁለት የምክር ቤቱን አባላት ያለመከሰስ መብት አንስቷል። የምክር ቤቱን ስብሰባ ረግጠው የወጡት በበኩላቸው ምክር ቤቱ ጥያቄያችንን ሊያስተናግድ አልቻለም፣ የአቶ ሙስጠፊ አስተዳደር ላይም ቅሬታ አለን ብለዋል። አዲስ ቸኮል ተጨማሪ አለው። ከትላንትና ጠዋት እስከ ዛሬ እኩለ ቀን ድረስ የተካሄደው የክልሉ ምክር ቤት ስብሰባ በልዩ ልዩ አጀንዳዎች ላይ ሲመክር ቆይቷል። የክልሉ መንግስት ስራ አፈጻጸም ሪፖርት ማዳመጥ፣ በፈቃዳቸው ከስራ እንደለቀቁ የተነገራቸውን የቀድሞን አፈ ጉባኤ ስራ መልቀቂያ ማጽደቅ፣ የቀድሞ ስብሰባ ቃለ ጉባኤ ማጽደቅ፣ ልዩ ልዩ አዋጆች ማጽደቅና የአራት የካቢኔ አባላትን ሹመት ማጽደቅ ነበሩ። ጉባኤው ሲጀምር ተጨማሪ አጀንዳ ይያዝልን ያሉ የምክር ቤት አባላት የነበሩ ሲሆን ጥያቄያቸው ተቀባይነት ሲያጣ ስብሰባውን ረግጠው ወጥተዋል። ከነኝም መካከል አቶ አብዲ ሽኩር ሼክ አደም የተባለው የምክር ቤት አባል ምክር ቤቱ የአባላቱን በነጻነት ሀሳብ የመግለጽ መብት የሚጋፋ ነው ሲሉ ተችተዋል። እንደ ነጻ መሆን አለበት ያ ፓርላማ አባል የሚሰማው ነገር መናገር አለበት። እዚህ ግን ፍሪደም የለም። ከተናገር ከዚህ በፊት መናገር አትችልም አልነበረም። አሁን እንዴ ተናገር የሚል ነገር ነው የሚሰጠ። ይህ አዲሱ መንግስት ፕሬዚዳንት ሙስጠፌ የሚመራው ከመጣ በኋላ ነው ይህ ነገር የመጣው። አቶ አብዲ ሽኩር አክለው ምክር ቤቱ ወቅቱን ጠብቆ ጉባኤዎችን ካለማካሄዱ ባሻገር የቅድሞ አፍ ጉባኤ ከሀላፊነት መነሳታቸውም ሆነ አዲሱን አፍ ጉባኤ መሾም ያለበት ምክር ቤቱ ሆኖ እያለ ይህን ማድረግ የሚችለው ገዢ ፓርቲ ብልጽግና ነው ተብለናል ሲሉ ተችተዋል። በተጨማሪነት ሊያስይዙ የፈለጉት አጀንዳ በአቶ ሙስጠፊ አስተዳደር ላይ የመተማመኛ ድምጽ እንዲሰጥ ማድረግን እንደነበረ ለቪኦኤ አስታውቀዋል። እንደ እርሳቸው አባባል ሕዝቡ የሰጣቸው ውክልና ይህንን የማድረግ ኃላፊነት ይጥልብናል ብለዋል። የምክር ቤት ስብሰባውን ረግጠው የወጡ አባላት ቁጥር ከ80 በላይ እንደሆነ አቶ አብዱ ሽኩር ቢናገሩም የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊ ወይዘሮ ሂቦ አህመድ ግን 27 ናቸው ይላሉ። እንደ ወይዘሮ ሂቦ በምክር ቤቱ ካሉት 227 መቀመጫዎች ትላንትና የተጠራውን ጉባኤ ለመሳተፍ ጠዋት መጥተው የነበሩት 184 ሲሆኑ የተወሰኑት የምክር ቤት አባላት ጉባኤውን ረግጠው ከወጡ በኋላ በአጀንዳዎች ላይ ድምጽ ሲሰጥ በአዳራሽ የነበሩት ተሳታፊዎች 157 ነበሩ ብለዋል። ይህም መጀመሪያ ረግጠው የወጡትን ቁጥር 27 ያደርገዋል ብለዋል ወይዘሮ ሂቦ በአቶ አብዱ ሽኩር ሌሎች ቅሬታዎችንም አይቀበሉም። ፓርላማ ነጻ አይደለም የሚለው ላይ እንግዲህ እንደሚታየው ረቅጠው ወጥተዋል። እንደውም ነጻ ካልሆነ እንዴት ተጥሎ ይወጣል? ስታስብ አንተ ከዚህ በፊት የነበሩ አሰራር ላይ ክስ ትቀርቦባቸው የነበሩ ግለሰቦች ነበሩ። ፓርለማው ግን የቀረበው ነገር እየተሟላ አይደለም ብሎ ውድቅ አድርገውታል። የመንግስትን ክስ ማለት ነው። ይሄ እንግዲህ የፓርላማ ነጻነትን የሚያረጋግጥ አንዱ ነው። ምክር ቤቱ በወቅቱ ጉባኤው ሊያደርግ ያልቻለው ከዚህ በፊት የምክር ቤት ስብሰባው በሚጠራበት ወቅት አዳማ ላይ የብልጽግና ፓርቲ ስብሰባ ስለነበረ ነው ያሉት ወይዘሮ ሂቦ ከአዳማው ስብሰባ መልስም የኮሮና ወረርሽኝ መከሰቱ የጉባኤውን ጊዜ አስተጓጉሎታል ብለዋል። የምክር ቤቱን አፈ ጉባኤ እጩ ማቅረብ ያለበት የክልሉ ገዢ ፓርቲ ነው ያሉት ወይዘሮ ሂቦ ክልሉን የሚያስተዳድረው ፓርቲ አባላት ብቻ ባሉበት የክልል ምክር ቤት በክልሉ መንግስት ላይ የመተማመኛ ድምጽ ይሰጥ መባሉም ትክክል አይደለም ሲሉ ተችተዋል። ፓርቲ እኮ ነው የአንድ ፓርቲ ሰዎች ነው። እንደዚህ የሚባል ነገር አለ እንዴ? በፊት የለም ደንዛ የሚባል ነገር። በአጀንዳውም አልተስማሙበትም። ማለት አጀንዳው ቀርቦ ነው ወድቅ የሆነው ወይስ ከመጀመሪያው አጀንዳው ከመጀመሪያው ራሱ አጀንዳው ተገቢ አልነበረም። ወይዘሮ ሂቡ አያይዘውም የምክር ቤት ስብሰባውን ረግጠው ከወጡ በኋላ መስታወት በመሰባበር ጸጥታ ያደፈረሱ አስራ ሁለት የምክር ቤት አባላት ያለመከሰስ መብታቸው ተነስቷል ብለዋል። ስብሰባው ከመጀመሩ በፊት መደበኛ ጉባኤ ነበረ የነበሩት አጀንዳዎች ከተገለጸ በኋላ እነሱ የተጨማሪ አጀንዳ እያዘለኝ የሚል በድምፅ ብልጫ ደግሞ አጀንዳ ውድቅ ተደርጎባቸዋል። በዛ መሰረት ረግጠው ነው የወጡት። ስብሰባውን ረግጠው ወጥተው ሁከት ለማስመጣት በመሞከራቸው የፓርላማው ሕግ አውጪ ክፍል ኮሚቴ ይሄ አጀንዳ እንዲጠርፍላቸው እነሱን ወደ ሕግ እንድናቀርብ የፓርላማው ሕገ ደንቡ ይቀጣቸዋል። በዛ መሰረት ይሄ አጀንዳ እየስለብለን እነሱን ያለመከሰስ መብታቸውን የመንፈግ አጀንዳ ይስለቅልን በማለታቸው አብላጫ ድምጽ ጠድቆ ነው። ከዚም በኋላ ወደ አጀንዳ የገባው እንጂ አስቀድሞ የታሰበበት አልነበረም ማለት ነው። አስቀድሞ የታሰበበት አይደለ በትላንት ነው እለት ያለ መከሰስ መብታቸው እንዲነሳ ከተወሰንባቸው የምክር ቤት አባላት መካከል የተወሰኑት ከዚህ በፊትም ያለ መከሰስ መብታቸው እንዲነሳ ጥያቄ ቀርቦ ምክር ቤቱ ውድቅ አድርጎላቸው የነበሩና በሙስና የፈለጉ የነበሩ ጭምር ናቸው ብለዋል። የሶማሌ ፌዴራሊስት ፓርቲ የተባለ ክልላዊ ፖለቲካ ፓርቲ ሊቀመንበር እንደሆኑ የገለጹልን አቶ ዩሱፍ ሀሰን አደም የተባሉ የጅጅጋ ነዋሪ የምክር ቤት አባላቱ ስብሰባ ረግጠው ከመውጣት ይልቅ ልዩነታቸውን በዲሞክራሲያዊ መንገድ መሞገት ነበረባቸው ብለዋል። ምንም ስጋት እስካሁን ያ ስጋት እንዳይፈጠር ነው። እኛ እንደ ድርጅት ፓርላማ ችግር ካለ ችግሩን በጠረጴዛ ዙሪያ በመነጋገር እንፈታለን እንጂ ሰውየው መነሳት አለበት ብሎ የግድ ያለ ስርዓቱ መናድ እኛ አንደግፍም፣ እንደ ድርጅት። የሶማሌ ክልል ምክር ቤት በዛሬው እለት የክልሉን የመንግስት ኮሚኒኬሽን ጉዳዮች ቢሮ፣ የጸጥታ ቢሮ፣ የፐብሊክ ሰርቪስ ቢሮን እና የማዕድና ኤነርጂ ቢሮ ኃላፊዎችን ሹመት አጽድቋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን ለዘገባው እናመሰግናለን። የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን መሰናዶ ነው። ወደ ተከታዩ ዘገባችን እናልፋለን። በክልሉ የቫይረሱን ስርጭት ለመከላከል እየተደረገ ባለው የቤት ለቤት አሰሳ ሰባት ሚሊዮን የሚደርሱ ግለሰቦች ቤት ቅኝት መደረጉን የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ተናገሩ። ኮሮና ቫይረስን ለመከላከል ስራ ከ318 ሚሊዮን በላይ ሀብት ማሰባሰብ እንደተቻለ ገልጸው፣ አስቸኳይ ጊዜ አዋጅን በተላለፉ ግለሰቦች ላይም እርምጃ መወሰዱን አስታውቀዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ አለው። የደቡብ ክልል ምክትል ርዕሰ መስተዳድር አቶ ሪስቱ ይርዳው በክልሉ የኮሮና ቫይረስ ስርጭትን ለመከላከል የተወሰደ ስላለው እርምጃ ተናግሯል። በቤት ለቤት አሰሳም ከአንድ ሚሊዮን በላይ አባወራዎች መለየታቸውን ገልጸዋል። ምንም እንኳ አንድ ስድስት ያህል የወረርሽኙ ተጠቂዎች ያጋጠሙን ቢሆንም ከነዚህ ውስጥም አንድ ሁለት ያህሉ የማገገም ሁኔታ አለ። ስለዚህ በአሁኑ ሰዓት ደግሞ በጠቅላላው ወደ ስምንት መቶ አምስት የሚሆኑ ኳራንቲ ውስጥ ያሉ አሉ። መቶ ስድስት የሚሆኑ ደግሞ አቆያ ላይ ትንሽ ጥርጣሬ ያላቸው ተብሎ ያቆዩዋሉ። ስለዚህ ትልቁ ስራ እዚህም ላይ መዘናጋት አያስፈልግም። ክልላችን ውስጥ ያለው ሁኔታ ብዙ ስርጭቱ የለም ብንልም አላወቅ ነውም የሚለው ደግሞ መታወቅ ይኖርበታል። ደንብ የምናውቀው እያንዳንዱ ቤት ስንደርስ ነው። በየቤቱ አሰሳ እየተደረገ ነው ያለው። በአሁኑ ሰዓት ወደ ስድስት ነጥብ ዘጠኝ ሚሊዮን የሚሆኑ ዜጎቻችን የሙቀት ልኬት እንደዚሁ ደግሞ በጤና ባለሙያዎች ምልክቶች የሚለዩ ምልክቶች አሉ። እነዚ ምልክቶችን ምክንያት በማድረግ የሚለይበት ሁኔታ አለ። ሀያ ሁለት ሚሊዮን ህዝብ ያለው ክልል ነው። የቤት ለቤት አሰሳው ዳሰሳው መቀጠል ይኖርበታል። ከዚ ጋር በተያያዘ የአስቸኳይ ጊዜ አዋጅ ተላልፈው በተገኙ አካላት ላይ እርምጃ መወሰድም ተናግሯል። በመንግስት በኩል ህግ ለማስከበር የተጀመረው ስራ አጠናክሮ የሚቀጥል ነው የሚሆነው። እስካሁን ወደ 144 የሚሆኑ ሰዎች በህግ ቁጥጥር ስር እንዲውሉ አድርገናል። ይሄ ሰው ለማሰር ካለን ፍላጎት አኳያ አይደለም፣ ግን ህጉ የማያከብሩ ከሆነ ከእነሱ አልፎ ለዜጎች አደጋ የሚያደርሱ ከሆነ እነሱንም መታደግ ዜጋውንም መታደግ ስለሚያስፈልግ እርምጃው የበለጠ ተጠናክሮ የሚቀጥልበት ይኖርበታል። ከሰባት ሺህ በላይ ተሽከርካሪዎች ላይ ህጉን ባለማክበር አዋጁን በመተላለፍ ቅጣት አድርገናል። ከ6100 በላይ በሆኑ የንግድ ድርጅቶች ላይም ከምክር ጀምሮ ፈቃድ እስከ መሰረዝ የሚያስችል እርምጃ ወስደናል። እነዚህ እርምጃዎች የህዝባችንን ደህንነት ለመጠበቅ ታስቦ የሚደረጉ ስለሆነ ህዝባችን ያንን ተገንዝቦ ደህንነቱን እንዲጠብቅ በዚሁ አጋጣሚ ለማሳሰብ ነው። በክልሉ ቫይረሱ እያደረሰ ያለውን ተጽዕኖ ለመከላከል የሚደረገውን ጥረት ወደ ላቀ ደረጃ ለማድረስ መንግስት ያቀረበውን ጥሪ ተከትሎ ከ318 ሚሊዮን በላይ ብር የሚገመት ሀብት ተሰብስቧል ብሏል ምክትል ርዕሰ መስተዳድሩ። በክልሉ የቫይረሱን ስርጭት ለመከላከልና ለመቆጣጠር የተደረገ ባለው ስራ የባህል ሀብቶች ድርሻ የላቀ እንደነበር ገልጠው በክልሉ ህዝብና መንግስት ስም ምስጋናና እውቅና ሰጥተዋል። ምክትል ርዕሰ መስተዳደሩ ለእስልምና እምነት ተከታዮችም ኢድ ሙባረክ ብለዋል። ህዝበ ሙስሊሙ የዘንድሮውን የኢድ አልፈጥር በዓል ሲያከብር ኮሮናን ለመከላከል አካላዊ ርቀቱን በመጠበቅና ከፍተኛ ጥንቃቄ በማድረግ እንዲሆንም ጥሪ አቅርበዋል። እስካሁን በደቡብ ክልል ስድስት ሰዎች በኮሮና ቫይረስ ተያዙ ሲሆን 12 ሚሊዮን የሚደርሱ ሰዎች በኮቪድ-19 ቫይረስ ሊያዙ እንደሚችል የክልሉ ጤና ቢሮ ማስጠንቀቁ ይታወሳል። የከፋ የተጋላጭነት ጥናት እንደሚያሳየው በበሽታው ዙሪያ የሚታየው የጥንቃቄ ጉድለት ካልተቀረፈ በክልሉ 60 በመቶ የሚሆን ህዝብ በቫይረሱ ሊያዝ ይችላል ነው የተባለው። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም ዮናታን ዘብድዮስን እናመሰግናለን። አድማጮች ስልክ ቁጥራችንን እናስታውሳችሁ፣ 202 205 9942 በመደወል በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ዋና አዘጋጅ ትስታ በላቸው። እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁ ነን። አብራችሁን ሁኑ። ወደ ተከታዩ ዝግጅት እንለፍ ግናለን ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች አምሃሪክ ዳት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አትቪያ አማሪክ በትዊተርም እንዲሁ ሃሽታግ ቪያ አማሪክ ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ ቪኦኤ ዳት ሆርን ዳት ሞቢ ላይም ስርጭቶቻችንን ታገኙታላችሁ። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። የኮሮና ቫይረስ ወረርሽኝ በየመን በሚሊዮኖች የሚቆጠር ሕዝብ ላይ እጅግ የከበደ መከራ ሊያስከትል ይችላል ሲል የተባበሩት መንግስታት ድርጅት አስጠነቀቀ። ቀድሞውንም የዓለም ግንባር ቀደም ሰብአዊ ቀውስ ላይ የምትገኘውን ሀገር ይበልጡን የከፋ ሁናቴ ውስጥ ሊከታት ይችላልም ብሏል ድርጅቱ። አሁን በወጡ የዓለም የጤና ድርጅት መረጃዎች መሰረት በሀገሪቱ በቫይረሱ የተያዙ ሰዎች ቁጥር 184 ደርሷል። ሰላሳ ሰዎች ደግሞ ሕይወታቸውን አጥተዋል። ጉዳዩን የሚከታተሉ አዋቂዎች ተጨባጩ ቁጥር ከዚህ እጅግ በጣም እንደሚበልጥ ይጠረጥራሉ። ሊሳ ሽላይን ከጄኔቫ ያጠናቀረችውን ሪፖርት ቆንጂት ታዬ ታቀርበዋለች። ጦርነት ያዳሸቃትን የየመንን የወረሽኙን ይዞታ የሚከታተሉ ባለሙያዎች በሽታው በዚያች ሀገር በብዙ ሀገሮች ከሚታየው በበለጠ ፍጥነትና በስፋት ሊዛመት እንደሚችል የብዙ ሰው ሕይወት እንደሚጠፋም ነው የሚናገሩት። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ፣ የእርዳታ ድርጅቶች ቫይረሱ በሀገሪቱ ዙሪያ ማህበረሰቦች ውስጥ እየተዛመተ ነው በሚል ድምዳሜ እየተንቀሳቀሱ መሆናቸውን አስታውቋል። የኦቻ ቃል አቀባይ የንስ ለርከ ለቪኦኤ በሰጡት ቃል የረድኤት ሰራተኞች ለኮቪድ-19 ሕመምተኞች ሊሰጡ የሚችሉት እርዳታ ወሳኝ እንደሆነ ገልጸዋል። ከባድ የሆነ የቫይረሱ መመርመሪያ እጥረት አለ። ሌላውም የህክምናና ወሳኝ አቅርቦት እንዲሁ ያልተሟላበት ሁኔታ ነው ያለው ብለዋል። አስከትለውም ቫይረሱ እንዳይዛመት ለመከላከል ወሳኝ ለሆነው እጆችን መታጠብ የሚያስፈልገው ውሃና ሌላም የጽዳት አቅርቦት ከባድ እጥረት መኖሩን የረድኤት ድርጅቶች እያስታወቁ ናቸው ብለዋል። ብዙዎቹ እንደሚነግሩን ከሆነ የመን በአሁኑ ሰዓት አፋፍ ላይ ነች። ሁኔታው እጅግ በጣም አሳሳቢ ነው። የጤና ስርዓቱ በተጨባጭ ተንኮታክቷል ነው የሚሉን። በቂ ኦክሲጅን፣ በቂ ቫይረሱን መከላከያ መሳሪያዎቹ ስለሌሉን ታካሚ እየመሰልንን እያሉን ነው በጤና በውሃና በንጽህና እንዲሁም የተመጣጠነ ምግብ ዙሪያ የሚሰሩ የረዴት መርሃ ግብሮች በሚሊዮኖች የሚቆጠሩ ሰዎችን በቫይረሱ እንዳይጠቁ ለመጠበቅ ወሳኝ መሆናቸውን ያስገነዘቡት የኦቻው ቃል አቀባይ ድርጅታችን ገንዘብ የለውም ቁልፍ የሆኑ ከሰላሳ በላይ ፕሮግራሞቻችን በሚቀጥሉት ጥቂት ሳምንታት ውስጥ የመዘጋት አደጋ አፍጥጦብናል ሲሉ ስጋታቸውን ገልጸዋል። ከባድ የበጀት ቀውስ አፋፍ ላይ ነን። ገንዘብ የማናገኝ ከሆነ ሰዎችን ከሞት እያተረፉ ያሉትና ኮቪድ-19ን በመዋጋትም በጣም አስፈላጊ የሆኑ ፕሮግራሞቻችን መዘጋታቸው ነው። ያ ከሆነ ደግሞ የሚሠራ የጤና ሥርዓት የሌላት አገር ኮቪድን ስትዋጋ ምን እንደሚመስል ያኔ ዓለም ያስተውላል ማለት ነው። የዓለም ማኅበረሰብ እሱን ማየት የሚፈልግ አይመስለኝም። የተባበሩት መንግስታት ድርጅት በዘንድሮ የአውሮፓውያን አመት ለየመን መርሃ ግብሮቹ ማስኬጃ የተሰጠው 677 ሚሊዮን ዶላር መሆኑን የገለጹት ቃል አቀባዩ ባለፈው አመት ከአራት ቢሊዮን ዶላር በላይ ተመድቦልን ነበር ሲሉ አስታውሰዋል። የተባበሩት መንግስታት ድርጅትና ሳውዲ አረቢያ የየመንን የረዴ ስራዎች ለማስቀጠል የሚያስፈልገውን የገንዘብ መዋጮ ለማሰባሰብ በመጪው የአውሮፓ ሰኔ ሁለት በኢንተርኔት አማካይነት በርቀት የሚከናወን ቃል ማስገቢያ ጉባኤ አቅደዋል። የዓለሙ ድርጅት ኮቪድ-19ን መከላከያና ሕክምና ፕሮግራሞችን ጨምሮ የመን ውስጥ የሚያከናውናቸውን ስራዎቹን እስከ አመቱ መጨረሻ ለማስቀጠል ቢያንስ ሁለት ቢሊዮን ዶላር እንደሚያስፈልገው ተናግሯል። የጄኔቫዋ ዘጋቢያችን ሊሳሽ ላይነን እና ቆንጅታዬን ላደረሱን ዘገባ እናመሰግናለን። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜን አጠናቀን ሁለተኛው አጋማሽ ላይ ደርሰናል። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ እንገኛለን። በአህዱ ራዲዮ 94.3 ላይም ስርጭታችንን በቀጥታ እየተላለፈ ይገኛል። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ ደግሞ የቪኦኤ አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ፕሮግራማችን ይቀጥላል። ወደ ተከታዩ ዘገባ እንለፍ። መንግስት የኦነግ ሸኔ ታጣቂዎች በሚል በሚጠራቸውና ራሳቸውን የኦሮሞ ነጻነት ጦር እያሉ የሚጠሩት ታጣቂዎች በግዳጅ ላይ በነበሩ የኦሮሚያ ፖሊስ አባላት ላይ ተኩስ ከፍተው አስራ ሁለት ፖሊሶችን መግደላቸውን የምስራቅ ጉጂ ዞን የደህንነት ቢሮ ኃላፊ አቶ ወልዴ ዱጎ ለአሜሪካ ድምፅ ገለጹ። ታጣቂዎቹ በበኩላቸው ከ30 በላይን የገደል ነው ይላሉ። በምስራቅ ጉጂ በመንግስት ጸጥታ ሀይሎችና በሽምቅ ተዋጊዎቹ መካከል የሚደረገው የተኩስ ልውውጥ መቀጠሉንም ተናግረዋል። ገልሞ ዳዊት ዝርዝር ዘገባ። የምስራቅ ጉጂ ደህንነት ቢሮ ኃላፊ አቶ ወልዴ ዱጎ በደቡብ ኦሮሚያ ጉጂ ዞን በኦነግ ስም የሚንቀሳቀሱ የሽምቅ ተዋጊዎች በኦሮሚያ ፖሊስ አባላት ላይ ባደረሱት ጥቃት 12 የኦሮሚያ ፖሊስ አባላትን መግደላቸውን ለአሜሪካ ድምፅ አረጋግጠዋል። ልና አዳ ኦሮሚያ ረት ዱካሱ በነሜ ጀራ ዱካሱ የሮ በነሙ መተ ኬሳ መዛላ ቡልቡል ጀሙ ሰት ዱካሱ ን በነሜ በኦሮሚያ ልዩ ፖሊስ ኃይሎች ላይ ጥቃት ደርሷል። ይህንን ጥቃት ነዋሪዎችን ተገን በማድረግ በቡልቡል ከተማ ያደረሱት ደግሞ የሸኔ ሸማቂዎች ናቸው። ለህዝብ የደህንነት አገልግሎት ለመስጠት በወጡ ልጆች ላይ ድንገት ጥቃት ከፍተው አስራ ሁለት የኦሮሚያ ፖሊስ ኃይል ህይወት አጥፍተዋል። ይሄ የጠላትነት ስራ ነው። ይህን ስራቸውን ከዚህ በፊትም እንዲሁ ሲሰሩ ነበር። አሁንም ትንኮሳቸውን ቀጥለዋል። የምስራቅ ጉጂ ዞን ደህንነት ቢሮ ኃላፊው አቶ ወልዴ ግድያው ከሳምንት በፊት የተፈጸመ መሆኑን ጠቁመው አሁንም በተለይ ብዙኑ ቆላማ ወረዳዎች ውስጥ ሸማቂዎቹ በመንግስት ጸጥታ አስከባሪዎችና ነዋሪዎች ግድያን ጨምሮ በርካታ ወንጀሎች በመፈጸም ላይ ናቸው ብለዋል። ጥቃቱን የሚፈጽሙትም በሽምቅ በመሆኑ አስራ ሁለቱም ፖሊሶች የገደሉት ሰዎች በቁጥጥር ስር አለመዋላቸውን ተናግረዋል። የምስራቅ ጉጂ ዞን ምክትል አስተዳደር አቶ ማልቸ ድቃም በዞኑ ቆላማ አካባቢዎች ያለው የሰላም ሁኔታ አስቸጋሪ መሆኑን አረጋግጠዋል። በተለይ በጉሜ ሌለው፣ ሊበን፣ ጎሮዶላ፣ ሰባቦሩና ሻኪሶ በመንግስት ጸጥታ አስከባሪዎች እና በሸማቂዎች መካከል በየቀኑ የተኩስ ልውውጥ እንደሚደረግ ተናግረዋል። በመንግስት የጸጥታ ኃይሎች በኩል እንዲሁም በሸማቂዎች ወገን በተኩስ ልውውጡ ምክንያት የሞቱ አሉ። ከዚህም በተጨማሪ ከሸማቂዎች እጅ ሰጥተው በመንግስት ስልጠና እየወሰዱ ያሉ አሉ። በተጨማሪም ለእነዚህ ሸማቂዎች መረጃ በማቀበል ያገዙና ተያያዥ ወንጀሎች ላይ ሲሳተፉ የተያዙ ሌሎች በቁጥጥር ስር የዋሉም አሉ። አቶ ማልቻ ያይዘው በነኚህ አምስት የምስራቅ ጉጂ ወረዳዎች በመከላከያ ኃይልና በኦሮሚያ ልዩ ኃይል አባላት ጸጥታን ለማስከበር እርምጃዎች እየተወሰዱ መሆኑን ተናግረዋል። አቶ አቁም ሳጉቱ በጉጂ አካባቢ በኦሮሞ ነጻነት ሰራዊ ስም የሚንቀሳቀሱ ታጣቂዎች ምክትል አዛዥ መሆናቸውን ገልጸው በምስራቅ ጉጂ ዞን ቁጥሩ የበዛ ሰው መግደላቸውን ያረጋግጣሉ።

አምስት ማርከን በእጃችን አሉ። 18 ክላሽና ጎርኖቭን ማስጥለናል። በተለያዩ የዞኑ አካባቢዎች በመንግስት የጸጥታ ኃይሎች ላይ እርምጃ እየወሰድን ነን። አቶ አቁምሳ በራሳቸው በሸማቂዎች ወገን የደረሰውን ጉዳት በተመለከተ ከመግለጽ ተቆጥበዋል። በመንግስት የጸጥታ ኃይሎችና በኦነግ ሰራዊት ስም በሚንቀሳቀሱ የሽምቅ ተዋጊዎች መካከል በሚደረግ ውጊያ ምክንያት የአካባቢው ነዋሪዎች ችግር ላይ መውደቃቸውን ይናገራሉ። በተለይ በጎሮዶላና ሊበን ወረዳ ነዋሪዎች ሰዎች ከታጣቂዎች ጋር ግንኙነት አላችሁ በሚልና በጥርጣሬ እየታዩ እንደሚታሰሩ ይናገራሉ። ከታሰሩም በኋላ በአግባቡ ፍርድ ቤት እንደማይቀርቡ ይገልጻሉ። በሊበን ወረዳ ነገሌ ከተማ በንግድ ሙያ የሚተዳደሩ ወይዘሮ ጡሜ ደንበላይ የተባሉ የ ስልሳ ዓመት አዛውንት ለሽምቅ ተዋጊዎቹ ድጋፍ በመስጠት ተጠርጥረው መታሰራቸውን ልጃቸው ይናገራል። ሄዳን ይርት ከታሰረች አሁን ሰላሳ አምስት ቀን ሆኗታል። ማንም የጠየቃት የለም። አሁንም እስር ቤት ናት። በነገሌ አራት እስር ቤት ነው ያለው፤ የዞን ፖሊስ መምሪያ፣ የሊበን ወረዳ እስር ቤት አለ፣ ሌላ ደግሞ የኔጌሌ ከተማ ሁለት ቦታ ነው ያለው። እናቴ የድሮ የኔጌሌ ከተማ እስር ቤት ውስጥ ነው ታስራ ያለችው። ጨጓራዋን ትታመማለች። በዚህ ላይ አሁን ወቅቱ ዝናብ ነው። ፍራሽ እንኳን እናስገባለን ስንል አሁን እየተቸገረች ነች። ምንጣፍ ላይ ነው የምተኘው። ሌላ የጎሮዶላ ነዋሪ የመንግስት ሰራተኞችን ጨምሮ በርካቶች ከአካባቢያቸው እየታሰሩ መሆናቸውን አክለው ይናገራሉ። እኛው ነዋሪ የመንግስት የጸጥታ አስከባሪዎችም በአካባቢው ነዋሪዎች ላይ ግድያ ፈጽመዋል ብለዋል። ለምሳሌ ከሶስት ቀናት በፊት ዋታ ጀልደሳ የሚባሉ የአስር ልጆች አባትን ቡልቡል ጉሜ እንዳለው ውስጥ በጥይት ገለው ጉድጓድ ውስጥ ጥለዋቸው ነው የሄዱት። በኋላ ላይ ዘመዶቻቸው በስንት መከራ አፈላልገው ከጉድጓድ ውስጥ ሬሳቸው ወስደው ቀበሩ። ሌላ ደግሞ ቃልቸ ቁምቢ የሚባሉ የነጌሌ ከተማ ኬላ ጠባቂ ሚሊሻን የመንግስት ወታደሮች ኮንትሮባንድ ማሳለፍ ከለከለም በሚል ማታ አስገደሉት። አቶ አዲሱ ቡላላ የኦሮሞ ፌዴራሊስት ኮንግረስ ፓርቲ ህዝብ ግንኙነት ቢሮ ባልደረባ ናቸው። በደቡብ ኦሮሚያ በመንግስት የጸጥታ ኃይሎችና በሸማቂ ተዋጊዎች መካከል የሚደረግ ተኩስ ልውውጥ በአካባቢው ነዋሪዎች ላይ እያመጣ ስላለው ጫና በጣም አሳሳቢ መሆኑን ተናግረዋል። am kan ቃልiቻf ኮንኮላታn akjsaኒitti ገa ኮንትሮባንድ lt እሰaሜ ja ግራ br d wን ነው ን n ይንbኑ ኬላ ላይ የተገደለውን ብትወስድ እኛ ያጣራ ነው ነገር ባይኖርም የኮንትሮባንድ ቡድን ነው የገደለው። ነገር ግን ሰዎች በመገደል ላይ ናቸው። የተገደሉትን ሰዎች በአካባቢ ባለን አባሎቻችን በኩል የተገደሉበትን ሁኔታና ቦታ እየመዘገብን ነን። በጉጂ አካባቢ አሁን የሰውን ህይወት ማጥፋት በጣም ቀላል ሆኗል። ሰው ማሰር፣ መግደል፣ ቤት ማቃጠል ይሄ ሁሉ የተለመደ ነገር ሆኗል። እኛም ያገኘነውን መረጃ እየመዘገብንን በጊዜው ይፋ እናደርጋለን። አቶ አዲሱ በተለያዩ የኦሮሚያ ዞኖች የፓርቲያቸው አባላት ታስረው እንዳሉ ገልጸው ብዙዎቹን የፓርቲያቸው ኃላፊዎችን ጨምሮ ዘመዶቻቸውና ጠበቆቻቸውም ለመጎብኘት እንደተከለከሉ ተናግረዋል። የምስራቅ ጉጂ ዞን ምክትል አስተዳዳሪ አቶ ማልቸ ድቃ መንግስት ከአግባብ ውጭ ያሰረ ሰው እንደሌለ ገልጸዋል። በዞኑ የተገደሉት ሰላማዊ ሰዎችም የተገደሉት በታጣቂዎች እና በሕገ ወጥ ነጋዴዎች መሆኑን ይናገራሉ። ቃልቻ ቁምቢ ፈንጌ ደግሞ የሚ ሚሊሻ ከሄና ቃልቻ ቁምቢ የተባለው ግለሰብ በጣም የተከበረ የህዝብ ሚሊሻ ነው። መንግስት በዚህ ሰው መሞት በጣም ነው የሚያዝ ነው እንጂ፣ እንዴት ይህን የህዝብ አገልጋይ ይገላል። ነገር ግን ያለው ጥርጣሬ የኮንትሮባንድ ነጋዴዎች ገለውታል የሚል ነው። ከእርሱ ግድያ ጋር በተያያዘ ተጠርጥረው በቁጥጥር የዋሉ ሰዎችም አሉ። እሱ ወደፊት የሚጣራ ይሆናል። ሌላ ዋተጀልዴሳ የተባሉ የጎሮ ዶላ የተከበሩ የአገር ሽማግሌ ግድያ ነው። እሳቸውንም መንግስት አይደለም የገደላቸው። የሚጠረጠረው ደግሞ ታጣቂዎች መንግስትና የአካባቢውን ነዋሪዎች ለማጣላት ያደረጉት ነው የሚል ነው። ከግድያው ጋር ተያይዞ በቁጥጥር ስር የዋለ ሰው ባላውቅም፣ የፖሊስ ኃይሎች ግን ምርመራ በማድረግ ላይ ስለመሆናቸው መረጃ አለኝ። በዚህ አካባቢ የሚገኙ ሸማቂዎች ከመንግስት ጋር በሶስተኛ ወገን ለመነጋገር ያቀረቡት ጥያቄ ምላሽ እንዳላገኘ ይናገራሉ። መንግስት በበኩሉ ከዚህ ቀደም ታጣቂዎች በሰላም ወደ አገራቸው ገብተው መደበኛ ኑሮ እንዲጀምሩ ያደረገውን ጥሪ ባለመቀበላቸው ህግ የማስከበር ስራን እንደሚሰራ አስታውቀዋል። የምስራቅ ጉጂ አስተዳደር ኃላፊዎችም በዚሁ የመንግስት አቅጣጫ መሰረት ስራችንን እንቀጥላለን ይላሉ። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ። ገልሞ ዳዊትን ለዘገባው እናመሰግናለን አድማጮች ስልክ ቁጥራችንን እናስታውሳችሁ 2022059942 በመደወል በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ የዌብ ና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች ዋና አዘጋጅ ትስታ በላቸው እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ እስከ ምሽቱ አራት ሰዓት አብረናችሁ ነን። አብራችሁን ሁኑ። ወደ ተከታዩ ዝግጅት እንለፍ። በትግራይ ክልል የሚንቀሳቀሱ ሶስት ፓርቲዎች በክልሉ ምርጫ ካልተካሄደ ህጋዊ መንግስት ስለማይኖር ለዚህ ክስተት መፈጠር ተጠያቂው የክልሉ መንግስትና ገዢው ፓርቲ ናቸው ብለዋል። ፓርቲዎቹ ዛሬ በጋራ ባወጡት መግለጫ በትግራይ ደረጃ ምርጫ እንደሚካሄድ የክልሉ ገዢ ፓርቲ መግለጫ ከማውጣት የዘለለ ለምርጫ የሚያስፈልጉ ተግባራዊ እንቅስቃሴዎችን እያደረገ አይደለም በማለት ገልጸዋል። በጉዳዩ ላይ ምላሽ እንዲሰጡ የተጠየቁት አንድ የክልሉ ከፍተኛ አመራር በትግራይ ክልል ምርጫ ለማካሄድ ፖለቲካዊ ውሳኔ ተሰጥቶ እየተሰራ ነው ብለዋል። አያይዘውም በምርጫ ጉዳይ ላይ ግልጽ የህግ ስራዎችን ለመፈጸም መጀመሪያ የፌዴሬሽን ምክር ቤት በምርጫ ጉዳይ ላይ የመጨረሻ ውሳኔ ሊያሳልፍ ይገባል ብለዋል። ሙልጌታ ጽብሃ ዝርዝር ዘገባውን ያስደምጠናል። ሳልሳይ ወያነ ትግራይ፣ ባይቶና እና የትግራይ ናጽነት ፓርቲዎች በዛሬው ዕለት በጋራ ባወጡት የአቋም መግለጫ በትግራይ ክልል በክልል ደረጃ ምርጫ ለማካሄድ የሚያስፈልገው እንቅስቃሴ እየተደረገ አይደለም በማለት ወቅሰዋል። ሶስቱም ፓርቲዎች ከአሁን በፊት በየግል ምርጫ በትግራይ መካሄድ አለበት የሚል አቋም ገልጸው የነበሩ ሲሆን በዛሬው ዕለት ደግሞ በትግራይ ክልል ምርጫው እንዲካሄድ ለምርጫም የሚያስፈልጉ ስራዎች ግልጽ ዝግጅት እንዲጀመር ጥሪ አቅርበዋል። ፓርቲዎቹም ትግራይ በከፍተኛ መስዋዕትነት የተረጋገጠ የራስን እድል በራስ የመወሰን መብት አሳልፋ እንድትሰጥ አንፈቅድም ብለዋል በመግለጫው። የፓርቲዎቹ መግለጫ እንደሚያሳየው የራስን እድል በራስ የመወሰን መገለጫ ከሆኑት አንዱ ምርጫ ነው በማለት ጠቅሷል። ምርጫ በትግራይ ካልተካሄደ ክልሉን የሚያስተዳድር ህጋዊ ስልጣን ያለው ፓርቲ አይኖርም። ስለዚህ ትግራይ በህዝብ የተመረጠ ህጋዊ መንግስት ሊኖራት ይገባል ብለዋል። በወጣው መግለጫ ማብራሪያ የጠየቅናቸው የሳልሳይ ወያነ ትግራይ ሊቀመንበር አቶ ሀያል ጎድፋይ ያወጣነው መግለጫ በተጨባጭ መሬት ላይ ምንም ነገር እየተሰራ እንዳልሆነ፣ ምክንያቱም ምርጫ መካሄድ ካለበት የሚመለከተው ምርጫ አስፈጻሚ ደብዳቤ መጻፍ ያስፈልጋል ምርጫ ቦርድ ነው። ምርጫ ቦርድ ምርጫ የማያካሄድ ከሆነ ደግሞ በትግራይ ምርጫ ቦርድ በማቋቋም ምርጫ መካሄድ አለበት ብለን ነው የምናምነው። ይሄ ደግሞ ህገ መንግስታዊ መብታችን ነው። በዚህ ሀገር ከምርጫ በኋላ ምን እንደሚከሰት አናቅም። ራሳችን መውሰን ያለብን ነገር ለፌዴራል መንግስት መስጠት አንፈልግም። ራሳችን ነው መወሰን ያለብን። ይህ ራስን ዕድል በራስ የመወሰን መብት ከመጠቀም ጋር የተያያዘ ነው። ሂዶ ሂዶ ሀገሪቱ ፖለቲካ ሌላ ስርዓት ሊያመጣ ይችላል። ስለዚህ እኛ በዚህ ጠረጴዛ ውስጥ መግባት አንፈልግም። ስለዚህ የራሳችን መንግስት አቋቁመን መጠበቅ ነው የምንፈልገው። ከመስከረም በኋላ በትግራይ ህጋዊ መንግስት እንደማይኖር ገልጠናል። ስለዚህ ከእንግዲህ በኋላ ትግራይ ውስጥ መንግስት ሆናለ የሚል አካል ህጋዊ አይደለም። ከምርጫ ባለም አካሄድ ለሚመ ሲወጣው ኪሳራም ተጠየቁ የትግራይ መንግስትና ገዢው ድርጅት ነው ብለን በግልጽ አስቀምጠናል። በትግራይ ክልል ምርጫ ይካሄዳል ከማለት ውጭ የክልሉ ገዢ ፓርቲ ትግራይ ተቀባይነት ያለው ፍትሐዊና ዲሞክራሲያዊ ምርጫ እንድታካሄድ እንደ ገዢ ፓርቲ ኃላፊነት ተሰምቶት ግልጽና የማያሻማ አቋም አልያዘም በማለት ወቅሰዋል። ፍትሐዊና ዲሞክራሲያዊ ምርጫ ለማካሄድ ደግሞ ሰፊና ምቹ የፖለቲካ ምህዳር ሊኖር ይገባል ያሉት ፓርቲዎቹ ይህንን እስካሁን በትግራይ አልተፈጠረም በማለት በዚህም የትግራይ መንግስት በጉዳዩ ላይ እያሳየው ያለው ኃላፊነት የጎደለው ሸለልተኝነት ነው በማለት በጥብቅ እንቃወመዋለን ብለዋል። ለትግራይ ክልል ፍትህ ቢሮ የሚባለው ኃላፊና የህወሀት ማዕከላዊ ኮሚቴ አባል አቶ አማኑኤል አሰፋ ምርጫ በኢትዮጵያ ደረጃ ለማካሄድ ፍላጎት እንዳልነበረ ህወሀት አስቀድሞ ስለተረዳ ባለፈው የህዳር ወር ጀምሮ አቋሙን እያሳወቀ ነበር ብለዋል። በጊዜው በሀገር አቀፍ ደረጃ ምርጫ የማይካሄድ ከሆነ ምርጫ በክልል ደረጃ እንደሚካሄድ አቅጣጫ ተቀምጦ ነበር ያሉት አቶ አማኑኤል፣ በቅርብ ጊዜ ደግሞ በኮሮና ወረርሽኝ ምክንያት በማለት ምርጫውን ይራዘማል ሲባል ህወሀት ምርጫው በትግራይ እንዲካሄድ ዝግጅቶችም እንዲደረጉ ወስነዋል ሲሉ ተናግሯል። የገዢ ፓርቲ ውሳኔ ደግሞ የክልሉ መንግስት አቋም መሆኑ የክልሉ መንግስት ፕሬዚደንት በመግለጫቸው አስታውቀዋል በማለት አቶ አማኑኤል ገልጸዋል። በአሁኑ ጊዜ ደግሞ የፌዴሬሽን ምክር ቤት የመጨረሻ ውሳኔ በምርጫው ማራዘም ጉዳይ ላይ ሳይሰጥ አዋጅ ማውጣት እንዲሁም የህዝብ ማነሳሳትና ሌሎች የህግ ስራዎች በግልጽ መስራት ከጀመርን ችኮላ ነው የሚሆነው ብለዋል። ከሁሉም በላይ ግን ምርጫው እንደሚካሄድ ፖለቲካዊ ውሳኔ ተሰጥቷል ሲሉ ገልፀዋል። ንሕና ከም መንግስትን ከም ውድብን መረፃ ክካየድ እዩ ኢልና ሓላፍነት ወሲድና ክሳሳም ዝግብኦና ስራሕቲ እኛ እንደ መንግስትና ፓርቲ ምርጫው ይካሄዳል ብለን ኃላፊነት ወስደናል። ውሳኔ ተወስኖ ስራዎች እየተፈጸሙ ናቸው። የሚመለከተው አካል ድርሻውን ወስዶ እየሰራ ይገኛል። ከዛም ህዝብና የፖለቲካ ፓርቲዎች ያሳተፈ ስራዎች ይሰራሉ። ጊዜያቸው ጠብቆ ይፈጸማሉ። በአሁኑ ጊዜ በፌዴራል ደረጃ የተነሳው ጥያቄ በህጋዊ መንገድ ማለትም በፌዴሬሽን ምክር ቤት የመጨረሻ ውሳኔ ሳይወሰን የትግራይ መንግስት አዋጅ አላወጣም። የማነሳሳት ስራ አልተፈጸመም ብለህ ማውራት ችኮላንም የሆነው እዚህ ችግር የለም። ፓርቲያችን በትግራይ ምርጫ እንዲካሄድ ወስኗል ነው ያሉት። ህወሓት የወሰነው ውሳኔ የሚተገበር እንጂ ለወሬ ብቻ ተብለው አይደለም ያሉት አቶ አማኑኤል፣ ህዝባችን የታገለለት መብቱ እንዲጠቀም ነው ብለዋል። አሁን ቅሬታ ካቀረቡ ፓርቲዎች ጋር ለህዝባችን ጥቅም ስንል አብረን እንሰራለን ሲሉ ገልጸዋል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም። በጅቡቲ በኮቪድ-19 የተያዙ ሰዎች ቁጥር 1800 ጋር ሲነጻጸር በቫይረሱ የተያዙ ሰዎች ቁጥር ብዛት ጅቡቲን ከአፍሪካ ግንባር ቀደም እንድትሆን አድርጓታል። ይሁንና በቫይረሱ ከተያዙት ሰዎች መካከል ከ1000 የሚበልጡት ከበሽታው አገገበት አንዱ ዋና ምክንያት ህመምተኞቹን ክሎሮኪን በሚባለው የወባ መድኃኒት በዘዴ ስለምናክማቸው ነው ሲሉ የጅቡቲ የኮቪድ-19 ምላሽ ማዕከል ዋና ኃላፊ ተናግረዋል። ይሁን እንጂ መድኃኒቱ እንደሚሰራ ማስረጃ እንዳለ የሚናገሩ ሳይንቲስቶችም ጭምር ጥቅም ላይ መዋሉ ላይ መጠቀቅ እንደሚገባ ሲያስጠነቅቁ ቆይተዋል። ሲሞን ማርክስ ከአዲስ አበባ ያጠናቀረውን ዘገባ ቆንጅታዬ ታቀርበዋለች። ጅቡቲ ባለፈው መጋቢት ወር አጋማሽ ላይ የመጀመሪያው የኮሮና ቫይረስ ተጠቂ ካገኘችበት ጊዜ አንስታ የዓለም የጤና ድርጅት እና የሀገሪቱ መንግስት የምርመራና ከህሙማን ጋር ንክኪ ያላቸውን ሰዎች የመከታተል ሰፊ መርሃ ግብር ዘርግተው ተንቀሳቀሱ። በዚህ ዘመቻ አማካይነትም ነው ከእያንዳንዱ አንድ መቶ ሺህ ሰው ውስጥ ሰባ ሰባት የቫይረሱ ተጠቂ ሊገኝ የቻለው ከአፍሪካ ትልቁ አሃዝ መሆኑ ነው። በበሽታው ምክንያት የሞቱባት ሰዎች ግን ዘጠኝ ብቻ ናቸው። የሀገሪቱ የጤና ባለስልጣናት ይህ የሆነበት አንዱ ምክንያት አዚትሮማይሲን በሚባለው አንቲባዮቲክ ጸረ በሽታ አምጪ ተሐዋስያን መድኃኒትና ትኩሳትና የሰውነት መቆጣትን እንደሚቀንስ በሚታወቀው የወባ መድኃኒት በክሎሮኪን ስለሚታከሙ እንደሆነ ይናገራሉ። ከሰባት ሺ አንድ መቶ በላይ የቫይረሱ ተጠቂዎች የተገኙባትና አንድ መቶ ዘጠና አራት ሰዎች የሞቱባት ሞሮኮም ይህንኑ የህክምና ዘዴ ተከትላለች። ለህልፈት የተዳረጉባት ዜጎቿን መቶኛ ስሌት ሁለት ነጥብ ሰባት ብቻ ልታደርግም ችላለች። ከዓለም አቀፉ በህመሙ ያለፉ ሰዎች አማካይ አሃዝ ከሆነው ከሰባት ከመቶ እጅግ ያነሰ መሆኑን ያስተውሏል። በዚህ ሳምንት የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ጉዳት ሊያስከትል እንደሚችል ማስጠንቀቂያ የተሰጠ ቢሆንም ሃይድሮክሲክሎሮኪን የሚባለውን የወባ መድኃኒት እየወሰድኩ ነው ብለው ይፋ ማድረጋቸው አስነቅፏቸዋል። ሳይንቲስቶች የሚታዩ ተስፋ ሰጪ ምልክቶች ቢኖሩም በኮሮና ቫይረስ ምክንያት የሞቱት ሰዎች ቁጥር ዝቅተኛ ሊሆን የቻለው በወባ መድኃኒቶች ምክንያት ነው ብሎ ቸኩሎ መደምደም እንደማይገባ ያስገነዝባሉ። ሱልጣን አዩብ ሜዮ በ ሳውዲ አረቢያ የንጉሥ ሳኡድ ሆስፒታል የውስጥ ደዌ ሕክምና ፕሮፌሰር ናቸው። ካለፈው ታህሳስ ወር ወዲህ በክሎሮኪን ና በሃይድሮክሲክሎሮኪን መድኃኒቶች ላይ ወደ ሶስት መቶ የሚጠጉ በመሰል ባለሙያ የተገመገሙ ጽሁፎች መውጣታቸውን አመልክተዋል። ሁሉም ግን በሰው ላይ በተካሄዱ አምስት ሙከራዎች ብቻ ላይ የተመሰረቱ መሆናቸውንም ገልጸዋል። ከአምስቱ ውስጥ አራቱ መድኃኒቶቹን ለኮሮና ቫይረስ ህክምና መጠቀምን የሚደግፉ መሆናቸውንም አስከትለው ጠቅሰዋል። ጥናታዊ ጽሁፎቹ ቢደግፉትም፣ እኔ ግን እንደ ሐኪምና እንደ ሳይንቲስት ስመለከተው እነኚህ ጥናቶች ሁሉ የተጠቀሙበት የናሙና መጠን ከትክክለኛው ድምዳሜ ላይ ለመድረስ በቂ አይደለም። የሳይንስ ጠቢባን ማህበረሰብ በሰዎች ላይ የሚካሄደውን የሙከራ ጥናት በዓለም አቀፍ ደረጃ በስፋት ማካሄድ ያለበት ይመስለኛል። በመቀጠልም ሲያብራሩ ደቡብ ምስራቅ እስያና አፍሪካ ውስጥ ብዙ ሰዎች ቀድሞም ቢሆን የወባ መድኃኒት የሚወስዱ በመሆኑ መድኃኒቱ ለኮሮና ቫይረስ ሕክምና ሲውል የሚያስከትለውን የጎን ጠንቅ በእርግጠኝነት ማወቅ አይቻልም ብለዋል። መድኃኒቶቹ በተለይ ከሀምሳ አምስት ዓመት በላይ በሆኑ ሰዎች ላይ የልብ ምትና የአመታቱን ስልት የሚያሳልጠውን ኤሌክትሪካዊ ስርዓት ሊያወዛግቡ እንደሚችሉ ፕሮፌሰሩ አብራርተዋል። አህመድ ዙቴን በጅቡቲ የዓለም የጤና ድርጅት ኃላፊ ናቸው። የዓለም የጤና ድርጅት የወባ መድኃኒቶቹ ለኮቪድ-19 ህክምና እንዲውሉ ድጋፍ ለመስጠት የሚያበቃ ሳይንሳዊ መረጃ የለውም ብለዋል። እንደሚስተዋለው ግን አሉ፣ ጅቡቲ ላይ መድኃኒቶቹን ከአንቲባዮቲክ ጋር አድርጎ መጠቀሙ ውጤታማ የሆነ ይመስላል። ትሪትመንት ዊዝ ክሎሮኩዊን እኛ አመለካከት በክሎሮኪን የማከሙን ጉዳይ በተመለከተ እስከ ዛሬ ድረስ ውጤታማነቱን የሚያሳይ ማስረጃ አላገኘንም። አሁን ጅቡቲ ውስጥ በጣም ጥሩ ውጤት ማስገኘቱን አይተናል። ይሁን እንጂ የዓለም ጤና ድርጅት በሳይንሳዊ ጥናቶች ሳይደገፍ በታየ ውጤት ብቻ ሊመራ አይችልም። በጥናታዊ የምርመራ ውጤት መረጋገጥ አለበት። ታዲያ ጅቡቲ ሁሉንም ታካሚ በአንቲባዮቲክና በወባ መድኃኒት ለማከም መወሰኗስ እየሰራ ነው ወይ ተብሎ የተጠየቁት የደብሊው ኤች ኦ የጅቡቲ ተጠሪ ያ አሰራር አዎንታዊ ውጤት ያስገኝላቸው ይመስላል ነው ያሉት። መድኃኒቱም የሠራ ይመስላል። ምክንያቱም ሰዎች መድኃኒቱ ሲሰጣቸው ብዙ የህመሙ ምልክቶች አይከሰቱባቸውም። ምንም እንኳን በሚታየው ብቻ መደምደም አይቻልም ብልም፣ ጠቋሚ ምልክቶቹ ግን የሚነግሩን ነገር አለ። ያም በጣም ጥቂት ሰው ብቻ ለህልፈት መዳረጉንና የህመሙ ምልክት የሚከሰትባቸውም ጥቂት መሆናቸውን ነው። ሌላው ለጅቡቲ ስኬት ምክንያት የሚሆነው አሉ፣ አስከትለው መንግስቱ እጅግ በጣም ጠንካራ የሆነ የምርመራ ዘመቻ ይዞ እየተንቀሳቀሰ መሆኑ ነው። ከዚያም በላይ ብርቱ የሆነ ከቫይረሱ ተጠቂዎች ጋር ንክኪ ያላቸውን ሰዎች የመከታተል ስራ እየሰራ ነው። ህሙማን በ48 ሰዓት ጊዜ ውስጥ ሁለት ጊዜ ተመርምረው ከቫይረሱ ነፃ ካልሆኑ ከሆስፒታል እንደማይወጡ ነው የጠቀሱት። ዶክተር ማኦድ ናስር ሞሐመድ የቆላማ አካባቢዎች ተላላፊ በሽታዎች ልዩ ሐኪም ናቸው። በአሁኑ ወቅትም ከዋና ከተማዋ አርባ ኪሎ ሜትር ርቀት ላይ የሚገኘው አርታ ሆስፒታል ያለው ዋናው የሀገሪቱ የኮቪድ-19 ማዕከል ኃላፊ ናቸው። በቫይረሱ የተጠቁ ታካሚዎች በሙሉ በአንቲባዮቲክና በወባ መድኃኒት እንደሚታከሙ ለቪኦኤ አረጋግጠዋል። አብዛኞቹ ታካሚዎች የአፍ ጣዕም ስሜት ማጣት ሳልና ትኩሳት እንጂ በተቀረው የዓለም አካባቢ እንደሚታየው ያለ በቫይረሱ ምክንያት የሚከሰት ከመተንፈስ ጋር የተያያዘ ከባድ ሕመም አይስተዋልባቸውም ብለዋል ልዩ ሐኪሙ። ክሎሮኪን ቫይረሱን ደህና አድርጎ ነው የሚመታው፣ ያ ነው የሚመስለን፣ በእርግጠኝነት መናገር ባይቻልም ብለዋል። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ሲዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የአየር ሰዓቱን የሚረከበው ትግርኛ ዝግጅት መሰናዱን እስኪጀምር ድረስ በጀመርነው በተከታዩ ሙዚቃ እንሰናበታችኋለን። ሙዚቃው ከእናንተ ጋር ለጥቂት ደቂቃዎች አብሮ ይቆያል። በእኛ በኩል ሰላም፣ በደህና ደሩ።

We <imitation> you स गए वे نور 칼चंद कुयाडा लेके आए हर एक नाइट अनपढ़ गए आ करंजे आय